ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ግንቦት 21 2006 ዓ ም ስርጭት ይዤ ማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው። አዲሱ አበበ ደግሞ ለዜና ስቱዲዮ ውስጥ አብሮኝ ይገኛል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያዊነት ደምቋል ብለዋል። ተቃዋሚዎችስ ለመሆኑ ምን ይላሉ? የአንድነት ስሜት በጣም እየተቦረቦረ ነው አካባቢያዊ ስሜት እየጎለበተ ነው። ሰው ኢትዮጵያዊነትንም አስብም። በዚህ ጊዜ ረሃቡን፣ ችግሩን ከኩን ነው የሚያስበው። የቀደሙት አቶ ልደቱ አያሌው የቀድሞው የኢዴፓ ሊቀመንበር፣ የኋለኛው ደግሞ አቶ ቡልቻ ደመቅሳ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ መስራችና አሁን የአማካሪ የሽማግሌዎች አባል ናቸው። በዚህ ምሽት ይዘናቸው እንመለሳለን። ሁለቱንም የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ በዌስት ፖይንት የጦር አካዳሚ ለሀገራቸው ካዴቶች ከትናንት በስቲያ ንግግር አድርገው ነበር። በዚያም ላይ የሙያዊ ትንታኔ ይዘናል። በተለይ አጽንኦት የሰጡት የውጭ ፖሊሲ ሚሊታሪዝምን ተንታኙ ዶክተር ጌታቸው በጋሻው ኦባማ ያልተሳካላቸው ባሉት ደግሞ ይህንን ይላሉ። አፍሪካም ሆነ በራሱ በዚህ አገር እንኳ የጥቁሩ ሕዝብ የኑሮ ሁኔታ ምንም የተሻለበት የኑሮ ሁኔታ ብቻ ሳይሆን ማህበራዊ ሁኔታም እንኳ ያን ያህል የተሻለበት የተለወጠበት ነገር የለም። ሰፋ ያለ ትንታኔ ይዘናል። በዚህ ዝግጅት እናሰማችኋለን፣ ጠብቁ። ለመሆኑ ክቡራትና ክቡራን አድማጮች ይህ በ1431 መካከለኛ ሞገድ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ስርጭት ምን ያህል ትከታተላላችሁ? ምን ያህል ታዳምጣላችሁ? አስተያየቶቻችሁን ላኩልን፣ ጻፉልን፣ ደውሉልን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ ግብዣችን ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። አዲሱ አበባ ያሰማናል። እንደምን አምሽታችኋል? የቀድሞ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተርን እና ምክትል ዋና ዲሬክተርን ጨምሮ ሌሎች ተከሳሾች ያቀረቧቸውን የክስ መቃወሚያዎች የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት በአብዛኛው ውድቅ አድርጓል። ችሎቱ በሶስተኛው መዝገብ ያቀረባቸውን ደግሞ ክሶቹን በአብዛኛው እንዲያሻሽል ማዟል። አቃቤ ሕግ ያሻሻላቸው ክሶችም የሚቀርቡበትን ተለዋጭ ቀጠሮ ሰጥቷል። በሶስት ሰዓት ዜናችን ዘገባ እናክላለን። በቅርቡ አመፅና አለመረጋጋት በተካሄደባት በማዕከላዊ አፍሪካ ሪፐብሊክ በተነሳ ተቃውሞ ቢያንስ ሁለት ሰዎች መገደላቸው ተገለጠ። ሁለቱ የተገደሉት ሰዎች ባንጉይ ውስጥ በተካሄደ የተኩስ ልውውጥ መሆኑም ታውቋል። ሮይተርስ የዜና ወኪል እንደዘገበው የታጠቁ ተቃዋሚ ሰልፈኞች በቡሩንዲያውያን የሰላም ጠባቂዎች ወደሚገኙበት ጦር ሰፈር ተኩስ ሲከፍቱ የሰላም ጠባቂዎቹም አጸፋውን መልሰዋል። አንድ የአካባቢው ጋዜጠኛ ለቪኦኤ የፈረንሳይኛ ክፍል እንደገለጠው ተቃዋሚዎቹ በአብዛኛው ሙስሊሞች የሆኑ የሴሌካ አሸምቅ ተዋጊዎችና በአብዛኛው ክርስቲያኖች የሚገኙበት የጸረ ባላካ ተቃዋሚዎች ትጥቃቸውን እንዲፈቱ ለዓለም አቀፍ ኃይሎች ጥያቄ አቅርበዋል። ባለፈው ሳምንት ማላዊ ውስጥ እየተካሄደውን የፕሬዝዳንታዊ ምርጫ ድምፅ ቆጠራ እንደገና እንዲቆጠር በጠየቁ ሰላማዊ ሰልፈኞች ላይ ፖሊስ አስለቃሽ ጋዝ በመርጨት መበተኑ ተገለጠ። ሰላማዊ ሰልፈኞቹ ዛሬ አርብ በዋና ከተማዋ ሊሉንግዌ ውስጥ ባካሄዱት ትዕይንት ህዝብ ጎማ አቃጥለዋል፣ ሱቆች ላይ ጉዳት አድርሰዋል። ተቃውሞ ሰልፉ የተካሄደው የአገሪቱ ከፍተኛ ፍርድ ቤት የምርጫውን ውጤት ይፋ በማድረግና እንደገና ይቆጠር ይሆን በሚለው ጥያቄ ላይ በሚያወላውልበት ወቅት ነው። ያለፈው ሳምንት ምርጫ ግን የድምፅ መስጫ ጣቢያዎች ዘግተው መከፈትና የድምፅ መጭበርበርን ጨምሮ ብዙ ችግሮች የታዩበት መሆኑ ተመልክተዋል። የስፓይ መንግስት የጂሃዲስት መረብ አባሎች ናቸው የተባሉ ስድስት ሰዎችን ፖሊስ በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎቹ የሃይማኖት ጦርነት ለማካሄድ በአልቃይዳ የተመለመሉ ማሊና ሊቢያ ውስጥ የሚዋጉ አማጽያን ናቸው ተብሏል። የስፓኝ አገር ውስጥ ሚኒስቴር እንዳስታወቀው የስፓኝ ዜጎች የሆኑት ስድስቱም ምልምሎች የተያዙት ዛሬ አርብ በሰሜናዊ ስፓኝ ግዛት ከሞሮኮ ጋር በሚዋሰነው ድንበር አቅራቢያ መሆኑም ታውቋል። አንዳንዶቹም ሺሪያ ፎር ስፔን ማለትም ሻሪያ ለስፓኝ የሚል መፈክር በየድረገጹ ያሰራጩ እንደነበርም የሚኒስቴሩ መግለጫ አክሎ አመልክቷል። በመጨረሻም አንድ የሶሪያ የመብት ተሟጋች ቡድን እንዳስታወቀው መንግስቱ በዚህ ዓመት በትልቋ የአገሪቱ ከተማ አሌፖና አካባቢዋ ባካሄደው ውጊያ ወደ 2ሺ ያህል ሰዎች ህይወት ጠፍቷል። የሶሪያ ሰብአዊ መብት ተቆርቋሪ ቡድን ዛሬ ይፋ ባደረገው መግለጫ ከሟቾቹ መካከል 567 ወንዶችና 283 ሴቶች መሆናቸውን አመልክቷል። በቡድኑ አህዛዊ ትንታኔ መሰረት እንደ አውሮፓ አቆጣጠር ካለፈው ጥር እስካሁኑ ግንቦት መጨረሻ ድረስ በቀን 14 ሲቪሎች ናቸው የሚገደሉት። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አመሰግናለሁ አዲሱ። ከምሽቱ 3 ሰዓት በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ እንጠብቃለን። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። የመጀመሪያው ዘገባ አዲሱ በዜናው ውስጥ ያነሳው የዛሬ የፍርድ ቤት ውሎ ይሆናል የፌዴራሉ ከፍተኛ ፍርድ ቤት አስራ አምስተኛ ወንጀል ችሎት የቀድሞ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተርና ምክትል ዋና ዳይሬክተርን ጨምሮ ሌሎች ተከሳሾች ያቀርቧቸውን የክስ መቃወሚያዎች በአብዛኛው ውድቅ አድርጓል በፍርድ ቤት ፍርድ ቤቱ ባዘዘው መሰረት አቃቢ ህግ የሚያሻሽላቸውን ክሶች የሚያቀርብበትን ተለዋጭ ቀጠሮም ሰጥቷል የፍርድ ቤቱን ውሎ የተከታተለው መለስካቸው አመሃ ዝርዝር አለው ፍርድ ቤቱ በዛሬው ዕለት በዋለው ችሎት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር በአቶ መላኩ ፈንታ በምክትል ዋና ዲሬክተሩ አቶ ገብረ ዋህድ ወለ ጊዮርጊስና በሌሎች የባለስልጣኑ መስሪያ ቤት አንዳንድ የስራ መሪዎች እንዲሁም አንዳንድ ባለ ሀብቶች በመሰረተው ክስ ላይ ተከሳሾቹ ያቀረቧቸውን የክስ መቃወሚያዎች መርምሮ ብይን ሰጥቷል። አቃቤ ህግ ክሶቹን በሦስት የተለያዩ መዝገቦች አደራጅቶና ለይቶ ባቀረበው መሰረት ፍርድ ቤቱም በእያንዳንዱ መዝገብ ላይ ብይን ሰጥቷል። በመዝገብ ቁጥር 14152 በ24 ተከሳሾች ላይ ካቀረባቸው 93 ክሶች መካከል አቃቤ ህግ ሶስቱን ክሶች ብቻ እንዲያሻሽል ታዟል። በዚህ መዝገብ የተከሰሱት ካቀረቧቸው መቃወሚያዎች መካከል ክሱ ግልጽ አይደለም የወንጀል ድርጊት የተባለው ከተጠቀሰው የህግ ድንጋጌ ጋር አይጣጣምም፣ ተፈጸመ የሚባለው የወንጀል ድርጊት በጊዜና በስፍራ አልተገለጸም፣ የሚሉና የኮሚሽኑንና የፍርድ ቤቱን ስልጣን የሚጠይቁም ነበሩ። ፍርድ ቤቱ ዘጠናውን የአቃቢ ህግ ክሶች ተቀብሎ ሁለቱም ወገኖች የይግባኝ መብታቸው የተጠበቀ እንደሆነ በመግለጽ አቃቢ ህግ ሶስቱን ክሶች ማለትም አስራ ሁለተኛን ሀያ አንደኛንና ሀያ አራተኛን ክሶች አሻሽሎ ለሰኔ 3 ቀን 206 ዓ ም እንዲያቀርብ አዟል። በመዝገብ ቁጥር 1413 የቀረቡ ክሶችን በተመለከተም ፍርድ ቤቱ አብዛኛውን የአቃቢ ሕግ ክስ ተቀብሎ ጥቂት ክሶችን አሻሽሎ በተመሳሳይ ቀን ማለትም ሰኔ 3 ቀን 206 ዓ ም እንዲያቀርብ አዟል። በመዝገብ ቁጥር 141356 አቃቢ ሕግ ካቀረባቸው ክሶች መካከል ከአራቱ ክሶች በስተቀር ሁሉንም አሻሽሎ እንዲያቀርብ ከዚህም በስተቀር የአብዛኞቹ ተከሳሾች ጉዳይ በሌሎች ሁለት መዝገቦች እንደተደረገው ሳይሆን ጉዳያቸው ተነጥሎ እንዲቀርብና ክሱም በዚሁ አኳያ እንዲሻሻል አቃቢ ሕግ ታዟል። ተለዋጭ ቀጠሮም ለሰኔ ሶስት ቀን 206 ዓ ም ሰጥቶ ችሎቱ ተነስቷል። አብዛኞቹ ተጠርጣሪዎች በቁጥጥር ስር ከዋሉ ከአንድ ዓመት በላይ አልፏል። አቃቢ ህግ ክስ ከመሠረተ ስምንት ወራት ያለፉ ቢሆንም እስከዛሬ ክርክሩ ወደ ፍሬ ነገር አልዘለቀም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ ዝግጅት እንለፍ ሳምንታዊው ዕንቁ መጽሔት ዋና አዘጋጅ ኤልያስ ገብሩ ከሰኞ ግንቦት 18 2006 ዓ ም ጀምሮ ክስ ሳይመሰረትበት ታስሮ ከቆየ በኋላ ትናንት መለቀቁ ተዘግቧል። ፖሊስ ጋዜጠኛ ኤልያስን ጠርቶ በቁጥጥር ስር የዋለው ከአንድ የጋዜጣው አምደኛ የተላከ አስተያየት በመጽሔቱ አትሞ አውጥቷል በሚል መሆኑ ተነግሯል። ከትናንት በስቲያ ማክሰኞ ፍርድ ቤት ቀርቦ እንደነበርም ተገልጿል። የኢትዮጵያ ባለስልጣናት ኤልያስ ገብሩን በአስቸኳይ እንዲፈቱ የዓለም አቀፉ የጋዜጠኞች ደህንነት ተ ዋጋችሁ ድርጅት ሲፒጄ ጥሪ ባስተላለፈ ማግስት መሆኑን የመጽሔቱ አዘጋጅ የተፈታው ሶሎሞን ክፍሌ በዚህ ዙሪያ ተከታዩን አጠናቅሯል። ኤልያስ ገብሩ የታሰረው በ19ኛው ክፍለ ዘመን በአጼ ምኒልክ ኃይሎች ተፈጁ ለተባሉ ኦሮሞዎች መታሰቢያ በቅርቡ ስለ ቆመ ሐውልት የሚያወሳ ጽሑፍ በመጽሔቱ ላይ በማውጣቱ ነው ሲሉ የዜና ዘገባዎች ገልጸዋል። በቅድሚያ እንኳን ለቤታ በቃ ኤልያስ መፈታት ክን ሰማሁ። እስኪ ከአንተ ከራስህ ልስማ። አሜን አሜን የዜና ዘገባዎቹ እንደገለጹት ነው ከሐውልቱ ጋር እያያዛል ያንተ ሰኞ ዕለት መታሰር። አዎ መጋቢት ወር ላይ አንድ ጽሁፍ ተስተናግዶ ነበረ። አምደኛችን የነበረ ሰው ነው ሳሊ አምሳሉ የሚባል ገብረ ኪዳን። አንድ ጽሁፍ አስተ ከሐውልቶች ጋር በተገናኘ አንድ ጽሁፍ ተስተናግዶ ነበረ። እዛ ላይ እንግዲህ እሱ የራሱን ኦፒኒን አቅርቧል። ያ የግል አቋሙ እንጂ የመጽሄቱ ስራል አቋም አይደለም፣ ወይ ደግሞ በመጽሄቱ አዘጋጅ የተዘጋጀ ጽሁፍ አይደለም። ታሪክ በሚል አምድ ስር ነው ያንን ጽሁፍ ያስተናገደው። እኛም ደግሞ በህገ መንግስቱ አንቀጽ ሀያ ዘጠኝ መሰረት የግለሰቦችን ሀሳብ አቅርበናል። ተስተናግዷል ያ ጽሁፍ። አግባብ ካልሆነ ወይ ደግሞ ያን ጽሁፍ የሚቃወም አካል ካለ ደግሞ ልክ በፕሬስ አዋጁ መሰረት ማስተባበያ መጻፍ ይችላል። ልክ በዛው በተመሳሳይ ገጽ ላይ ተመሳይ ይዘት ባለው ገጽ ላይ ጽሁፎች መስተናገድ ይችላሉ። አንዳንድ ጋዜጠኞች እንዲያውም ባለስልጣናት ያን እንቁ መጽሔት ላይ የወጣ ጽሁፍ በቅርቡ በኦሮሞ ተማሪዎችና የመንግስቱ ጸጥታ ኃይሎች መካከል ከተፈጠረውና ህይወት ከጠፋበት ግጭት ጋር ሊያያይዙት ይፈልጋሉ ብለዋል። ፖሊስ ጠርቶ ሲያነጋግርህ ይህ ጉዳይ ተነስቷል? ኤልያስ፦ አዎ፣ ተነስቷል። የተነሳው ግን ከኦሮሚያ ጉዳይ ጋር ሳይሆን በጅማ ዩኒቨርሲቲ ላይ ችግር እንደተፈጠረ ነው። በዛ ጽሁፍ ምክንያት ችግር እንደተፈጠረ ነው የፖሊስ መርማሪዋ ለእኔ የነገረችኝ። ምን አይነት ችግር ተፈጠረ ነው ያሉት? ያንን ጽሁፍ ካነበቡ በኋላ ቁጣ ቀሰቀሰ ያ ጽሁፍ እና ተማሪዎቹ ይህን ጽሁፍ የጻፈው ግለሰብ በህግ ይጠይቅልን ብለው ለዩኒቨርስቲው አመራሮች አመለከቱ። ምላሽ አላገኙም። ከሶስት ነው ከአራተኛው ቀን በኋላ ድጋሚ አመለከቱ። ምላሽ ሳያገኙ ሲቀሩ ሰላማዊ ሰልፍ እንደወጡና በዛም ምክንያት አመስ ተቀስቅሶ የዩኒቨርስቲው ህንጻዎች መስታወቶች እንደተሰባበሩ፣ ሰዎች እንደተጎዱ ነው መርማራ የነገረችኝ በዚያ በኦሮሞ ተማሪዎችና የመንግስቱ ጸጥታ ኃይሎች መካከል በደረሱ ግጭቶች ስምንት ሰዎች መገደላቸውን የኢትዮጵያ ባለሥልጣናት ሲናገሩ፣ የዜና አቅራቢዎችና የሰብአዊ መብት ቡድኖች ደግሞ ምስክሮችን ጠቅሰው በወታደሮች የተገደሉ ሲቪሎች ቁጥር ከደርዘን ይበልጣል ብለዋል። ይህን እዚያ ላይ ልትወና። እስቲ በአጠቃላይ ባለፉት ሶስት ቀናት የእስር ቆይታ ምን ይመስል እንደነበር ብትገልጽልኝ አበቃለሁ። ከዛ በኋላ መታሰር እንዳለብኝ ነገረች። ዋስትና እንደሚያስከለክልም ገልጻዊ ነው የገባሁት ከዛ ያው በነጋታው የምርመራ ቃሌን ሳልጨርስ ነው፣ እሷም ለመውጣት ቸኩላ ነበር። መርማሪዋ ነገ እንጨርሳለን አለችኝ። እለቱ በነጋታው ማክሰኞ ነበር። ቀን ላይ ጠራችኝ፣ ቃሌን ሰጠኋት ስለነበረው ነገር። ቃሌን ከጨረስኩ በኋላ ከሰዓት ላይ ያለ ጠበቃ ነው አራዳ ፍርድ ቤት የቀረብኩት። ፍርድ ቤት ቀረብኩ፣ ዳኛው ነበር የተጻፈለትን ነገር አነበበ። ልክ ይሄ ብጥብጥ መነሳቱን ከገለጸ በኋላ ከኔ ምላሽ ይጠብቅ ነበረ። እኛ የተለያዩ ሀሳቦችን ያስተናገር ነው በዚህ ስኛው ሳይድ ልክ ታሪክን በተመለከተ አንድ ግለሰብ የራሱን ኦፒኒን አስቀምጧል። ያ ደግሞ የመጤቱ አቋም ሳይሆን የግለሰቡ ቪው ነው። ሌሎች ቪዎችንም አስተናግደናል። ኢቨን ከዚህ ቀደም ጀዋር መሐመድም እኔ ራሴ በስልክ ከሌሎች ባልደረቦች ጋር ሆኜ በስልክ ኢንተርቪው አድርገው ነበር። ስለ ኦሮሞ ጥያቄ በሰፊው ያስቀምጠው ትንታኔ ነበር። ምን መፍትሄም እንደሚጠበቅበት እዛ ጋር ዘርዝ ነው አስቀምጧል። በኦሮሞ ሳይድ ሆነ ደግሞ ሌሎች ሀሳብ የሚያራምዱ ግለሰቦችም ኦባማን ሰርሙ የሚባሉ ግለሰብም የራሳቸውን ኦፒኒየን የኦሮሞ ሰፊ ታሪክ እንዳለው ያስቀምጡበት ቪ አለ። በግሌ እኔ የትኛውን ብሔር ከየትኛው ብሔር ይበልጣል ብዬ አላስብም። የትኛውን ብሔር ከየትኛውን ብሔር ያንሳል ብዬ አላስብም። እንቁ መጽሔትም እኔ እንግዲህ ከነበርኩበት ጊዜ ጀምሮ ስለ ኢትዮጵያ አንድነት አንድ የሚያደርገን ነገር ላይ ጠንክረ እንደሰራን አውቃለሁ። ከዛ በተረፈ ብሔርን ከብሄር ብሔርን ከዘር ለማጋጨት ጥረት እንዳላረግን ነው ዋቀው እና አንድ እንዳው በጣም ያስገረመኝ ነገር መርማሪዋ ስለ ጉዳዩ ችግር ተፈጥሯል። እመን አትመን ነው ስለኝ፣ እኔ እዚህ ላይ ምንም ማምነው ነገር የለም ያልኳት፣ የአንድ ግለሰብ ምልከታ ነው። ያም ተስተናግዷል። አመሰግናለሁ። ኤልያስ ገብሩ የእንቁ መጽሔት ዋና አዘጋጅ። አድማጮች፣ በመግቢያው እንደተገለጸው የኢትዮጵያ ባለሥልጣናት ኤልያስ ገብሩን በአስቸኳይ እንዲፈቱ ሲፒጄ ዓለም አቀፉ የጋዜጠኞች መብት ተቆርቋሪ ድርጅት ጥሪ ባስተላለፈ ማግስት መሆኑ ነው። የመጽሔት አዘጋጅ ኤልያስ ገብሩ የተፈታው በመብት ተከራካሪው ድርጅት ጥናት መሠረት ዛሬ ኢትዮጵያ ውስጥ በትንሹ 17 ጋዜጠኞች በእስር ላይ ይገኛሉ። በአፍሪካ ከኢትዮጵያ በላይ ብዙ ጋዜጠኞችን አስራ ያለች ሀገር ግን ኤርትራ ናት። አሁንም በኮሚቲ ቱ ፕሮቴክት ጆርናሊስት ጥናት መሠረት የኢትዮጵያ መንግስት የፖለቲካ ተቃዋሚዎች ባለፉት ሀያ ሶስት ዓመታት የኢትዮጵያዊነት ስሜት አልጨመረም፣ የአገሪቱ የአንድነት አንድነትም ላልቷል እንደሚሉ በመጥቀስ ከጋዜጠኛ ለቀረበላቸው ጥያቄ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሰጡት መልስ ኢትዮጵያዊነት ጭራሹን ደምቋል ማለታቸው ይታወሳል። ጠቅላይ ሚኒስትሩ እስክንድር ፍሬው በአገር ውስጥ የሚንቀሳቀሱ ሁለት የፖለቲካ ድርጅቶች መሪዎችን በማነጋገር ቀጣዩን ዘገባ አጠናቅረዋል። የደርግ መንግስት በትጥቅ ትግል የወደቀበትና ኢህአዴግ ወደ ስልጣን የመጣበት 23ተኛ ዓመት በዓል በልዩ ልዩ ስነ ስርዓቶች እየተከበረ ይገኛል። ገዢው ፓርቲ ኢህአዴግና መንግስትም በእነዚህ ዓመታት ተገኙ ያሏቸውን ድሎች፣ ተመዘገቡ ያሏቸውን ውጤቶች በተለያዩ መድረኮች እየገለጹ ነው። የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ያደረጉት ቃለ ምልልስም ከዚሁ ጋር ተያይዞ ይጠቀሳል። ጠቅላይ ሚኒስትሩ የሰጧቸው አንዳንድ አስተያየቶችም ቋንቋን መሰረት ባደረገው የፌዴራል ስርዓት ላይ ለሚሰነዘሩ ትችቶች የተሰጡ ምላሾች ይመስላሉ። ይህ አይነቱ ፌዴራሊዝም የሀገሪቱን አንድነት እንደሚያላላ በህዝቡ መሀልም መከፋፈል እያመጣ መሆኑን አንዳንድ ተቃዋሚዎች ያምናሉ። ጠቅላይ ሚኒስትሩ ግን ኢትዮጵያዊነት ደምቋል ነበር ያሉት። ይህን የድሮውን ቁስል እየቆሰቆሱ መነጠል አሁንም ይገባሃል የሚሉ ጠባብ ኃይሎች ደግሞ አሉ። እነዚህና ደግሞ የድሮ ስርዓት መምጣት አለበት እኛ ካልገዛን እኛ የበላይ ካልሆንን በስተቀር ኢትዮጵያ የምትባል ትልቅ ሀገር የለችም ብሎ የሚያስቡ ኢትዮጵያን በራሳቸው ዙሪያ ብቻ የሚያስቡ የሌሎች የህዝቦች ኢትዮጵያ የህዝቦች የሁሉም መሆኗን የሚዘነጉ ኃይሎች፣ እነዚህ ሁለቱ ጫፎች ናቸው። አንዱ አንዱን እየመገበ ኢትዮጵያዊነት ተዳክመዋል የሚል ነገር የሚናገሩት፣ በህዝብ አካባቢ በብሔር ብሔረሰቦች አካባቢ ግን ኢትዮጵያዊነት ደምቋል። አንዳንድ ተቃዋሚዎች ግን በጠቅላይ ሚኒስትሩ አባባል አይስማሙም። በቋንቋ ላይ የተመሰረተውን የፌዴራሊዝም ስርዓት ከሚተቹት አንዱ የቀድሞው የኢዴፓ ሊቀመንበር አቶ ልደቱ አያሌው ናቸው። በህዝቡ መካከል የኢትዮጵያዊነት ስሜት መቀነሱን በመገንጠል የሚያምኑ ኃይሎችም ጥቂት እንዳልሆኑ ተናግረዋል። የአንድነት ስሜት በጣም እየተቦረቦረ ነው። አካባቢያዊ ስሜት እየጎለበተ ነው። ይሄ በጣም አደገኛ ነገር ነው። ነገ ከነገ ወዲያ የዚችን አገር እጣ ፈንታ ህልውና የሚፈታተን ነገር ነው። ስለዚህ ዝም ብሎ ችግሩን የለም ማለት አይደለም የሚጠቅመው። ችግሩ እንዳለ አምኖ ለችግሩ መፍትሄ የሚሆነውን ነገር ማፈላለግ ነው የሚጠቅመው። ከደርግ መማር ካለብን ከአፄ ኃይለ ሥላሴ ስርዓት መማር ካለብን ችግሩ የለም ብሎ ነገሮችን ማንኳሰስ ወይም አቃሎ ማየት አይደለም መፍትሄው። ኋላ ከቁጥጥር ውጭ የሆነ ነገር ያመጣል። በነገራችን ላይ የጥቂቶች የሚለው ነገር ራሱ አከራካሪ ነው። እንዲህ ድሮስ ቢሆን የመገንጠል ጥያቄ የጠባብነት ጥያቄ የህዝብ ሆኖ ያውቃል ወይ? ድሮስ ቢሆን የፖለቲካ ኤሊቱ ነው ጥያቄ ሆ የሚያነሳው። አይደለም እንዴ! የዛ ኤሊት ጥያቄ ነው በሂደት በህብረተሰብ ውስጥ በፕሮፓጋንዳ በተለያየ መልኩ ተቀባይነት አግኝቶ የሀገር ችግር የሚሆነው። የአሁኑ የተለየ የሚያደርገው ምንድን ነው? አቶ ቡልቻ ደመቅሳ ከኦሮሞ ህዝብ ኮንግረስ ጋር የተዋሃደው የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ኦፌድን መስራች ናቸው። በአሁኑ ሰዓት ደግሞ የውህዱ ፓርቲ ኦፌኮ የአማካሪ ሽማግሌዎች ቡድን በኦሮምኛ አጠራሩ ሀዩ ሰብሳቢ ናቸው። ፓርቲያቸው በቋንቋ ላይ የተመሰረተውን ፌዴራሊዝም ይቀበላል። ኢትዮጵያዊነት ደምቋል በሚለው አባባል ግን አይስማሙም። የሁሉ ነገር መሰረት የኢኮኖሚ እድገትና የኑሮ ለውጥ መሆኑን የሚገልጹት አቶ ቡልቻ ከዚህ አንጻር አዲስ ነገር ያላየ ህዝብ እንዴት የበለጠ ኢትዮጵያዊነት ይሰማዋል ይላሉ። ሰው ኢትዮጵያዊነትንም አስብም በዚህ ጊዜ ረሃቡን፣ ችግሩን ከኮ ነው የሚያስበው። ኢትዮጵያዊ ነኝ አይደለሁም ብሎም ለማሰብ ደቂቃም የለውም። እርግጥ ነው ዘመዶቹ የኖሩበት የተወለዱበት፣ ያደጉበት፣ የሞቱበት ይወዱታል ቦታውን በተለይ ጠላት ከውጭ መጣ ሲባለው በጣም የወደቀው እንኳን ይነቃነቃል፣ ከጠላ ጠላት ከውጭ መጣ ሲባል። አለበለዚያ ዝም ብሎ እንደ በሽተኛ ተኝቶ ነው ብሎ አብዛኛው ህዝብ ሽማግሌ የሆነው ወጣቱ ምንም ቢሆን በእርሻ ውስጥ ነው የሚውለው። ምን በልተው ምን ጠጥተው ነው ይሄን አይልም። ኢትዮጵያዊነታቸው እነሱ አስበውም ስለዚህ ነገር የላቸውም ጊዜ በዚህ ይሄንን ለማሰብ የኢትዮጵያ ህዝብ የዛሬውን የዓለም ሀብት የዓለም ብልጽግና ተካፋይ ያልሆነ አሁንም በጣም ወደ ኋላ ነን። እጅግ በጣም ወደ ኋላ ሰው በቂ በልቶ የማያድርበት ሀገር ነችች። ሀገር ድሀ በጣም እጅግ በጣም የበዛባት ሀገር ነችች። ሀገር እኔ ባላገር ነው ተወልጄ ያደግኩት። የተወለድኩበት ያደግኩበት ቦታ ሰዎች አሁንም አሉ አሁንም አሉ። እነሱ ጋር እመላለሳለሁ ብዙ ጊዜ፣ በተለይ በምርጫ በምርጫ ጊዜ እ ከእነሱ ጋር አድሬያለሁ፣ አውርቻለሁ። አሁንም የም የተለወጠ ነገር የለም። አንድ ኩባያ በቆሎ ይገዛል። በቆሎ ይገዛና ይፈጫል እሱ ንጎመን አይነት ነገር ይፈላና በቆሎ ይፈጭና ዱቄቱ እናስ አትክልቱ ይደላልቅ እና በሱ ነው ውሎ የሚያድሩት ብዙ ጊዜ። እኔ ያውቃለሁ ተሳስታል ሚል ሰው ቢኖር ይምጣና ይንገረኝ። የኢትዮጵያ መንግሥት ባለስልጣናት በተለያዩ አጋጣሚዎች በሰጧቸው አስተያየቶች ከድህነት ወለል በታች የሚኖረው ሕዝብ ቁጥር እየቀነሰ መምጣቱን አመልክተዋል። ከሁለቱ የተቃዋሚ ፖለቲከኞች ከአቶ ልደቱ አያሌውና ከአቶ ቡልቻ ደመቅሳ ጋር ያደረግኩትን ቃለምልልስ በሌላ ዘገባ በስፋት ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩ ዝግጅት ወደ አሜሪካ ይመልሰናል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከትናንት በስቲያ በዌስት ፖይንት ለዩናይትድ ስቴትስ የጦር አካዳሚ ተመራቂዎች ባሰሙት ንግግር የቀረበ ሙያዊ ትንተና ይቀጥላል። ኦባማ ለሁለተኛ ዙር የስልጣን ዘመናቸው ቀሪ ዓመታት የአስተዳደራቸውን የውጭ ፖሊሲ አቅጣጫዎች አመላከተ በተባለው በዚህ ንግግራቸው ዓለምን ሰቅዘው በያዙ ታላላቅ ቀውሶችና አገራቸው መጫወት አለባት ባሉት የተለየ የመሪነት ሚና ዙሪያ ሰፋ ያለ ገለጣ ሰጥተዋል። የፖለቲካና የምጣኔ ሀብት ተንታኝ ጋብዞ አሉላ ከበደ አወያይቷል። ተከታዩን ይዟል። ስሜ ጌታቸው በጋሻው ነው። በዊልያም ሬኒ ሃርፐር ካሌጅ ሺካጎ አካባቢ ባለው የኢኮኖሚክስ ፕሮፌሰር ነኝ። ዶክተር ጌታቸው በጋሻው በቅድሚያ ለጊዜው አመሰግናለሁ። የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ በዌስት ፖይንት የዩናይት ስቴትስ የሚሊተሪ አካዳሚ ለተመራቂዎች ባደረጉት ንግግር በዩክሬን ከራሽያ ጋር ያለውን ፍጥጫ፣ በሶሪያ ያለውን ዓመታት የዘለቀ የእርስ በርስ ጦርነት ዩናይትድ ስቴትስ በቂ ሚና አልተጫወተችም የሚለውን ለመከላከያ የሚሆኑ ሀሳቦች አጽንኦት ሰጥተው ተናግረዋል። እስኪ ለመንደርደሪያው በዋናነት ያተኮሩበት የውጭ ፖሊሲያቸው ወታደራዊ ጣልቃ ገብነትን ቅድሚያ የምንሰጠው አይደለም፣ የመጨረሻ አማራጭ ነው የሚል አጽንኦት የሰጡበትን እንዴት ይመለከቱታል? ከጠቅላላ ሀሳብ እንነሳ። ይህ ንግግራቸው በተለይ አጽንኦት የሰጡት የውጭ ፖሊሲ ሚሊታሪዝምን እያለ መቀጠል ትልቅ ጥሩ ሀሳብ፣ አሜሪካ በመንግስት ደረጃ እስካሁን ያልወሰደውና ምናልባት ሌሎች አገሮች አውሮፓኖች፣ ኤሲያኖች የሚያሸንፉበት ማለት በዚህ ሀሳብ ቅድሚያን የወሰዱበትና ለሀገራቸው ብዙ ጥቅሞችን ያስገኙበት አሜሪካ ያልተጠቀመችበት የፖሊሲ አይነት ነው። ፕሬዚደንት ባራክ ኦባማ አሁን ይሄንን በግልጽ በመናገራቸው አፍታተው በመግለጻቸው ደግሞ ለአሜሪካ ትልቅ ጥቅም፣ አዲስ ራዕይና አመለካከት ሂደት እየቀየሱ ያሉ መሆናቸውን ያሳየኛል። ለአሜሪካ ብሔራዊ ጥቅም ብዙ የሚያገለግል በዓለም ዙሪያም የአሜሪካን ተቀባይነትና ተወዳጅነት የሚያጠነቅር ይመስለኛል። መልካም እንግዲህ፣ የተናጥል ሀሳቦችን ጎልቶ የወጡ ጭብጦችን እያነሳን እንመልከት። በዓለም አንዱ ክፍል የታየ ሁከት ለማጥፋት አልካችሁም ይላሉ፣ ተመራቂዎቹን በአንድ በኩል በተቺዎቻቸው አሜሪካ ደከም ብላት አይታለች። አስፈላጊ ወሳኝ እርምጃ በመውሰድ ባለባት ቀደም ብዬ እንደ ጠቀስኩት እንደ ዩክሬንና ሶሪያ ባሉት የመሪነቱን ሚና አልተጫወተችም የሚለው ትችት አለ። በሌላ በኩል ደግሞ በኢራቅና በአፍጋኒስታን ያደረጉት የተራዘመ ጦርነት ያስከተለውን ጉዳት የሚጠሉ የአሜሪካን ወታደራዊ ጣልቃ ገብነት የማይቀበሉ ወገኖችን እሱን አጽንዖት ሰጥተው የተናገሩበት አለ። እስኪ ከንግግራቸው ይሄን እንስማና የእርሶን አስተያየት እናስከትል። America must always lead on the world stage. If we don't, no one else will. The military that you have joined is and always will be the backbone of that leadership. <laughs> but US military America has ይሁን እንጂ የዩናይትድ ስቴትስ ወታደራዊ እርምጃ በየመስኩ ለምንሰጠው አመራር ብቸኛው አማራጭ እንዲያውም በቅድሚያ የሚታይም ሊሆን አይችልም። በዓለም እጅግ ምርጥ ወይም ጠንካራ የሆነ መዶሻ ስላለን ብቻ እያንዳንዱ ችግር ምስማር ነው ብለን ማሰብ የለብንም። ከወታደራዊ እርምጃዎች ጋር የተያያዙት ወጪዎች እጅግ በጣም ከፍተኛ በመሆናቸው ማንኛውም ሲቪል መሪ፣ በተለይ ደግሞ ጠቅላይ አዛዣችሁ ይህንን ታላቅ ኃይል እንዴት እንደሚጠቀምበት ግልጽ እንዲያደርጉላችሁ መጠበቅ ይኖርባችኋል። ዶክተር ጌታቸው እንደተከታተሉት አሜሪካ የመሪነቱን ሚና መጫወት አለባት ይላሉ በአንድ በኩል፣ በሁለተኛ ደረጃ ደግሞ ኃይል ስላለን ብቻ በኃይል የሚገለጽ መሆን የለበትም ነው የሚሉት። የመሪነቱ ሚና ቁልፍ ሚና ካልተጫወተች አሁን ባሉ ቀውሶች የቱ ጋ ነው ብለው የሚጠይቁ አሉ። ይሄ ጦረኝነት ከአሁን ቀደም የነበሩት የአሜሪካ መሪ ራሳቸው የተናገሩትን ጠቅሰው ጦርነት የሰው ልጅ መጥፎ ባህሪ ወይም ገጽታው ነው፣ ጦርነትን የሚቀሰቅሱ ሁሉ በሰው ልጅ ላይ ወንጀልን የሚፈጽሙ ናቸው ብለው ጠቅሰዋል። አሜሪካ የዓለም መሪነቷን የምታረጋግጠው በወታደራዊነት አይደለም። ቅድምም ለማለት የሞከርኩት ይህንን ነው። ለሰው ልጅ ጦርነት አያስፈልግም። ለሁሉም ችግሮች ደግሞ ጦርነት አያስፈልግም። በሰላም በጠረጴዛ ዙሪያ ተነጋግሮ በሰለጠነ መንገድ የፍጡራንን ሕይወት ባከበረ መንገድ ችግሮችን ለመፍታት ይቻላል። ምናልባት ብዙ ማስተማርን እና መምራትን ይጠይቃል። ግን ይህ ልንደርስበት የምንጓጓለት አላማና ግብ መሆን ይኖርበታል። ፕሬዚደንት ኦባማ የሚሉት ይሄንን ነው። አሁን አሜሪካ ዩክሬን ውስጥ ባለው ሁኔታ ወይ ሶሪያ ውስጥ ባለው ሁኔታ በጦርነት ጣልቃ ብትገባ እውነት የዓለምን ሰላም ልታረጋጋ ነው? እውነት የአገሮችን ተቀባይነት ልታገኝ ነው? እውነት በዚህ ጦርነት ውስጥ በአሸናፊነት ልትወጣ ነው? ዩክሬን ውስጥ መግባት ማለት ከሶ ከራሽያ ጋር ጦርነት መግጠም ማለት ነው። እና ጦርነትን ስንል እንግዲህ ራሻ ምን ያህል ወታደራዊ ግንባታ እንዳላት ምን ያህል ኃይል እንዳላት አሁን ደግሞ በኢኮኖሚ በጣም እያደጉ ካሉት ሀገሮች አንድ ናት እና እና ብዙ የአውሮፓ ሀገሮች ደግሞ በራሻ ላይ የሚተማመኑት በተለይ የኃይል ምንጭ እነኚህን ሁሉ በሚወሰድበት ጊዜ ጦርነትና ወታደራዊ እርምጃዎች ፈጽሞ ከምርጫን ውስጥ ሊመጡ አይችሉም። እንግዲህ ፕሬዚደንት ኦባማ የኢኮኖሚ ማዕቀብ በሚመለከት ያንን እየተጠቀሙ በራሽያ ላይ ከባድ ጫና ለማድረግ እየሞከሩ ነው። ነገር ግን ውጤት አላመጣም ነው የሚሉት ተቺዎቻቸው። ራሽያን ከምትሄድበት አቅጣጫ አላስቆመም። በሶሪያ የእርስ በርስ ጦርነቱን ሊያስቆም አልቻለም። ሊደረግ ቀይ መስመር አስምረው ነበር። ለምሳሌ ሶሪያን ብንወስድ ያ ቀይ መስመር እንዳስጠነቀቁት አልተከተሉትም። ዩናይት ስቴትስ ንም ደካማ አስመስሎ አስቀምጣት እያሉ ነው። አዎ። ዋናው ነገር የአገሮች ችግሮች የሚፈቱት በአገሬው ሕዝብና በአገሬው መንግስት ነው እና በቅድሚያ ለችግሮቻቸው መፍትሄ ለመስጠት ውሳኔ ለመስጠት የሚችሉት የአገሩ ሕዝብ ናቸው። በሶሪያ ሁኔታ ያ ቀይ መስመር የተባለውም ነገር አስፈላጊ መስመርም አልነበረም በእርግጥ እየተገፉ በጫና አንዳንድ የማይፈለጉ ንግግሮች እና ቃል የሚገባባቸው አሉ። በሶሪያም ሆነ በዩክሬን የታየው ይሄ ነው። ከመጠን በላይ ብዙ ፉከራዎችን መደርደር አስፈላጊ አይደለም በተግባር በ ወታደራዊ ኃይል እስከማይሄድበት ድረስ ግን አሁን በራሻም ላይ በተወሰደው ይሄ ማዕቀቡ ራሳቸው ፕሬዚደንት ፑቲን ተናግረዋል ኢኮኖሚያችንን እየጎዳ ነው የሚሉት ነው እና በአንድ ሌሊት በአንድ ጀንበር ሊፈቱ የማይችሉ ችግሮች ናቸው ባረአያነት ስለ መምራት ስለ ነጻ ፕሬስ ስለ ነጻ ሲቪል ማህበረሰብ የአነስተኛ ነጋዴዎች ሚና የተናገሩትና የኦባማ የአፍሪካ ፖሊሲ የንግግራቸው ቀሪ ክፍል በሌላ ፕሮግራም ይተነተናል። ዶክተር ጌታቸው ጋሻውን ጊዜያቸው የዛሬ ዝግጅታችን ወደ መጠናቀቁ ነው። የተከበራችሁ አድማጮች አጠር አጠር ያሉ መረጃዎች ላካፍላችሁ። ነገ አዲስ አበባ ከፊል ደመናማ፣ ከፍተኛ ሙቀቷ 25፣ ዝቅተኛው 12 ዲግሪ ሴልሺየስ እንደሚሆን የኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት ያሳያል። ምንዛሬ፣ አንድ የዩናይትድ ስቴትስ ዶላር 19 ብር 40 ሳንቲም አካባቢ ተመንዝሯል። ዛሬ በታሪክ ውስጥ በ431 ዓ ም ወይም በኢትዮጵያ በ424 ዓ ም በዛሬው ዕለት ፈረንሳዊቱ የገጠር ልጅ ወታደር ብሔራዊ ጀግናና በኋላ ቅድስ ቅድስት የሆነችው የኖርማንዲዋ ዣንዳ አንዳንዶች ጆኖፋርክ ብለውም የሚጠሯት አሉ። ተሰዋች ተቃጥላ ተገደለች፣ ፈረንሳይን ከእንግሊዝ ጉዳት ለማዳን ባደረገችው ጥረት። ከጀርባ የምትሰሙት የቀድሞዋን አይነ ስውሯን የሱዳን ድምፃዊት ውይቱን ሃናን ዜማ አብነት አጎራናፍር በራሱ መንገድም ጣፈጥ አድርጎ እንዳዜማው ነው። እስከ ፍጻሜው አብራችሁን ቆዩ። እኔ ኃይሉ ታምራት የዝግጅቱ መሪ እንደዚሁም ቮይቴክ ዞርኒያክ ቴክኒሻኑ፣ እስከ ምሽቱ ሶስት ሰዓት በዚሁ እንሰናበታችኋለን።